እንደምናመሻችሁ የጋቢና ቪዮ አድማጮች በዛሬው ሰኞ የካቲት 16 2012 ዓ ም ምሽት መሰናዶ የኦሮሚያ ፖሊስ ኮሚሽን ለአምቦና ለቡራዩ ጥቃት የኦነግ ሸኔንና ሰላማዊ ትግልና ጦርነትን እየደበላለቁ ይንቀሳቀሳሉ ያላቸውን ቡድኖች ተጠያቂ አድርጓል። እዚህ በፊትም ያው ኦነግ ሸኔ በግማሽ ሰላማዊ የመሰለ በግማሽ የሽፍትነት ስራ እየሰራ አብዛኛ አመራሮቻችን የፖሊስ አመራሮቻችን የሲቪል አመራሮቹ የሞቱ እየገደሉ ያሉት ነገር ነው። የሽብር ለመፍጠር አሁንም ይህንን ከኋላ ሆነው የፈጸመው ያስፈጸመው ኔክሽኔ ነው ኮሚሽነር ጀነራል አራርሳ መርዳሳ ናቸው። የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ አባል አቶ ሚካኤል ቦረን ምላሽ አላቸው ማን እንደፈጸመው ያንን ግድያ እኛ የምናውቀው ነገር የለም። ማንም ይሁን ማን ግን መወገዝ ያለበት ነው ብለን እናምናለን። እነሱ እኛን እና የታጠቀውን ኃይል ግንኙነት አላቸው ብሎ የሚያነሱት መጀመሪያውኑ ያ የታጠቀ ቡድን እንዳይገባ ያስቀሩት በተለያዩ ሳጥር እንዳይገባ ያደረጉት እነሱ ናቸው። የዘገባውን ዝርዝር ከዜና በኋላ ታዳምጣላችሁ። አስር ሺ በጎ ፈቃደኞች ይሳተፉበታል የተባለው ብሔራዊ የበጎ ፈቃድ የማህበረሰብ ፕሮግራምን የተመለከተ ዘገባም አለን። ለይቅርታ ጠንክሬ እንድሰራ የተሰጠኝን ከፍተኛ ኃላፊነት ተቀብያለሁ። በጎነት ሰው ቢሆን ኑሮ ኢትዮጵያዊ የሚሆን ይመስለኝ ነበር። አምባሳደር ተብለው ከተሾሙት መካከል የተወሰኑትን ያሰማናችሁ። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማ በሬያችሁ አመሻለሁ። ኤልያስ አስማረ ፕሮግራሙን በማቀናበር አብሮናል። አሁን ላጫጭር ዜናዎች ከኤደን ገረመው ጋር ልተዋችሁ። አመሰግናለሁ ጽዮን። የትራንስፖርት አገልግሎትን ለማዘመንና በቴክኖሎጂ የተደገፈ የትራፊክ መቆጣጠሪያ ማዕከል ግንባታ በአዲስ አበባ ከተማ ተጀምሯል። በ ስምንት መቶ ሰላሳ አምስት ሚሊየን ብር ወጪ ብር የሚገነባው የአዲስ አበባ ትራፊክ መቆጣጠሪያ ማዕከል እየተበራከተ የመጣውን የትራፊክ አደጋን ለመቀነስ ዋነኛው መፍትሄ መሆኑን የአዲስ አበባ አስተዳደር ገልጿል። ዘገባውን ያደረሰችን ፀሐይ ናት። በዓለም አቀፍ ማህበረሰብ እውቅና ያለው የሊቢያ መንግስት ዓለም አቀፉ ማህበረሰብ ሊቢያ ህዝብና ለብሔራዊ ስምምነቱ መንግስት ድጋፍ አልሰጠም ሲሉ መሪው ፋይዝ ሙስጠፋ ሴራጅ ወነጀሉ። ሴራጅ በጀኔቫ የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ጉባኤ መክፈቻ ላይ ባሰሙት ንግግር የተባበሩት መንግስታት ድርጅትና ሌላም ዓለም አቀፍ አካላት በጥቃት ለተጠመደው መንግስታችን አልደረሱለትም ሲሉ ከዲፕሎማሲያዊ አነጋገር ወጣ ባለመልኩ አማረዋል። ትሪፖሊ ላይ ጥቃት አድርሰው ደርሰዋል ያሏቸውን የአማጽያኑ መሪ ሀሊፋ ሀፍታርን የጦር ወንጀለኛ ያሏቸው ፋያስ ሲራጅ ባለፈው ሚያዝያ አንስተው ባደረሱት ጥቃት ብዙ ሺህ ሰው ገድለዋል፣ ብዙ መቶ ሺዎችንም አፈናቅለዋል ብለዋል። የተባበሩት የአረብ ኤሚሬቶች፣ ሩሲያና ግብጽ የሀፍታርን ኃይሎች ሲደግፉ፣ ቱርክ የትሪፖሊኑ መንግስት ትደግፋለች። ገዳዩ ኮሮና ቫይረስ ወረርሽኝ ባስከተለው የምጣኔ ሀብት አንድምታ ምክንያት ዓለም አቀፍ የአክሲዮንና የነዳጅ ዋጋ አሽቆልቁሏል። በተላላፊው በሽታ ምክንያት ቻይና ዓመታዊ የምክር ቤት ጉባኤዋን ለሌላ ጊዜ አስተላልፋለች። በዛሬ ማለዳ የኒውዮርክ ገበያ ላይ ዋና ዋና የዩናይትድ ስቴትስ የአክሲዮን ሰንጠረዥ በ2.5 ከመቶ አሽቆልቁሏል። በአውሮፓ ገበያዎችም እንዲሁ ትልቅ የዋጋ መውደቅ እየታየ ሲሆን፣ እስያ ገበያዎችም ላይ መጠነኛ ውድቀት ተከስቷል። ዓለም አቀፉ የነዳጅ ዘይት ዋጋ መለኪያ ብሬንት ክሩድ በአራት በመቶ ማለትም በበርሜል ሀምሳ አምስት ዶላር ከስድሳ ሳንቲም ቀንሷል። ይህ በአምስት ወራት ውስጥ ከታዩት ሁሉ ዝቅተኛ ዋጋ መሆኑም ተገልጿል። ይህ በእንዲህ እንዳለም የወርቅ ዋጋ በሁለት ነጥብ አራት ከመቶ ጨምሮ አንድ አውንስ 1689 ዶላር ተሸጧል። በሰባት ዓመታት ውስጥ ከፍተኛው የወርቅ ዋጋ መሆኑ ነው። ይህ የሆነው ኢንቨስተሮች የአክሲዮን ዋጋ እየዋዠቀ ባለበት በአሁኑ ወቅት ገንዘባቸውን ለኪሳራ የማይደረግ ቦታ ማስቀመጥ በመፈለጋቸው መሆኑም ተጠቁሟል። የቻይናው ፕሬዚዳንት ሺጂንግ ፒንግ ወረርሽኙን ቀውስ ሲሉ መግለጻቸውን ተከትሎ ብሔራዊ ኮንግረስ ጉባኤው በእቅዱ መሰረት እንደ ኤሮፓያን አቆጣጠር መጋቢት አምስት እንደማይካሄድ እና ሌላ የጊዜ ሰሌዳ እንደሚወጣም ቤጂንግ አስታውቃለች። አድማጮች፣ ለሰዓቱ ያስኩላችሁ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ ቆዩ። ኤደንን ለዜናው እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። በትላንትና ውለት በአምቦና ቀደም ሲል ደግሞ በቡራዩ ለደረሰው ጥቃት የኦነግ ሸኔንና ሰላማዊ ትግልና ጦርነት እየደበላለቁ ይንቀሳቀሳሉ ያላቸው ቡድኖች ተጠያቂ ናቸው ሲል የኦሮሚያ ፖሊስ ኮሚሽን አስታወቀ። የኦሮሞ ነጻነት ግንባር በበኩሉ መንግስት የስም ማጥላሸት ዘመቻ እያካሄደብን ነው ሲል ወቅሷል። ሙክታር ጀማል ዝርዝር አለው። የኦሮሚያ ፖሊስ ኮሚሽን ኮሚሽነር ጄኔራል አራርሳ መርዳሳ እንደገለጹት በአምቦ የድጋፍ ሰልፈኞች ላይ በደረሰው የቦምብ ጥቃት 29 ሰዎች ላይ ቀላል ጉዳት እንደደረሰና በቡራዩ የአንድ ሰው ሕይወት አጥፍቶ ሦስት ሰዎች ያቆሰለው ጥቃት አላማቸው አንድ ነው ብለዋል። ኮሚሽነር አራርሳ እንደተናገሩት የጥቃት አድራሾቹ ዓላማ በተለያዩ የኦሮሚያ ክልል አካባቢዎች መሰል ወንጀሎችን በመፈጸም የተጀመሩ የለውጥ ስራዎችን ማደናቀፍ ነው ብለዋል። ከዚህ በፊትም ያው ኦኔክሸኔ በግማሽ ሰላማዊ የመሰለ በግማሽ የሽፍትነት ስራ እየሰራ አብዛኛው አመራሮቻችን የፖሊስ አመራሮቻችን የሲቪል አመራሮቹ የሞቱ እየገደሉ ያሉት ነገር ነው። የሽብር ለመፍጠር አሁንም ይህንን ከኋላ ሆነው የፈጸመው ያስፈጸመው ኔክሽን ነው። ያው ሽብር ለመፍጠር ነው። የመንግስት የህዝብ ስራ እንዳይሰራና ህዝብ ወደ ሽብር እንዲገባ ለማድረግ የሚደረግ ስራ ነው። ይሄ በእኛ ግልጽ ነው። ምናልባት ኦነግን በተመለከተ ኦነግ በፖለቲካ እንቅስቃሴው አዲስ አበባ መስሪያ ቤት ያለው ኦነግ አለ። ሌላኛው ደግሞ ከዚህ ቀደም በህርቁም ሳይሳካ ቀርቶ ድርጅቱ አላውቀውም ግንኙነት የለንም ብሎ የተወው አለ። የትኛው ነው? በቀጥታ የጥርጣሬው አቅጣጫ አንድ ላይ የነበረው መገንጠላቸውን እኛ እና ቆም የሚለው ያስታጥቁ የነበሩ መጀመሪያ ስክዶ የነበሩ ሰዎቹ እንዲገቡ ብሎ በሚዲያም ሲለፍፉ ነበር። ከጊዜ በኋላ ያው በሁለት እግር ቆሞ ጨዋታውን ለመጫወት ያሰበ ይመስለናል። በትክክል እነ የኦኔግ ሸኔ ካልሆኑ እና ሌላ አካል ከሆኑ ለምንድን ነው እነሱ ላይ መግለጫ የማይሰጡት? እኛን የማይወክሉ የህዝብ ጠላት ናቸው፣ ሽፍቶች ናቸው ብሎ ኦኔግ መግለጫ ሲሰጥ አልሰማንም። ምናልባት እዚህ ያሉት ለጊዜው ሰላማዊ ሊመስሉ ይችላሉ። ምንድን ነው የሚለው ወደፊት የሚጣራል። የኦሮሞ ነጻነት ግንባር በበኩሉ ቡራዩ ላይ የተፈጸመውን ጥቃት አውግዞ መግለጫ ያወጣ ሲሆን በጉዳዩ ላይ ቪኦኤ ያነጋገራቸው የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ አባል አቶ ሚካኤል ቦረን ሁሉ አቀፍ የሆነ መፍትሄ ለሀገር ሰላም እንደሚያስፈልግ ተናግረዋል። መግለጫው በቡራዩ በአንድ የጸጥታ ባለስልጣን ላይ ተፈጸመ እንግድያ ለማውገዝ ነው። የምናወግዝበት ምክንያት ደግሞ ኦነግ በግለሰቦችም ይሁን በተወሰኑ ቡድኖች ላይ በማነጣጠር የተወሰኑ ግለሰቦችን ወይ ደግሞ የተወሰኑ ቡድኖችን በማስወገድ የኢትዮጵያ ፖለቲካ ወደ ሰላም ወደ ምፈለገው መስ ይሄዳል ብሌና እናምንም። ለሁለንተናዊ መፍትሄ ሁሉም የፖለቲካ ሀይሎች ገዢ ፓርቲን ጨምሮ ማለት ነው ሁላችንም ለሁለንተናዊ መፍትሄ ስንሰራ ብቻ ነው ሞቴ የምመጣው ብለን ስለምናምን ይሄንን አቋማችንን ለመግለጽ ነው። የኦሮሚያ ፖሊስ ኮሚሽን ኮሚሽነር እንደገለጹት የኦሮሞ ነፃነት ግንባር ታጥቆ ጫካ ያለውና በፖለቲካ ሂደት ከተማ ውስጥ ያለው አንተዋወቅም ግንኙነት የለንም ቢሉም አንድ ናቸው የሚል ይዘት ያለው ቃለመጠይቅ ለአሜሪካ ድምፅ ሰጥተው ነበር በቅርብ ከቢቢሲ ጋር ቆይታ ያደረጉት የኢትዮጵያ መከላከያ ሰራዊት ምክትል ኤታማዦር ሹም ጀኔራል ብራኑ ጁላም የኦሮሞ ነፃነት ግንባር የፖለቲካ ድርጅቱ ከታጠቀው ኃይል ጋር ግንኙነት እንዳላቸው ፍንጮች ያሳያል እያለ ነው። ይህንን ሀሳብ እንዴት ያዩታል? ማን እንደፈጸመው ያን ግድያ እኛ የምናውቀው ነገር የለም። ማንም ይሁን ማን ግን መወገዝ ያለበት ነው ብለን እናምናለን። እነሱ እኛንና የታጠቀውን ኃይል ግንኙነት አላቸው ብሎ የሚያነሱት መጀመሪያውኑ ያ የታጠቀ ቡድን እንዳይገባ ያስቀሩት በተለያየ ሳጥር እንዳይገባ ያደረጉት እነሱ ናቸው። ያንን ያደረጉት ደግሞ ኦነግ ካለው የፖለቲካ ሂደት ውስጥ ከለውጡ ሂደት ውስጥ እንዳይሳተፍ ለማድረግ ነው። ገፍቶ ሊያስወጡን ስለፈለጉ በሱ ስማችንን ለማጠልሸት ስለፈለጉ ከሱ ጋር ትስስር አላቸው ብሎ በሱ አስታቦ እኛን ለማጥቃት ስለፈለጉ ነው። ውሸታቸውን ነው። ግንኙነት የለንም። ምንም አይነት ግንኙነት የለንም። በአምቦ ጥቃት ቆሰሉ ከተባለው ቁጥር ከፊሎቹን ብቻ ማስተናገዱን የገለጸው የአምቦ ሆስፒታል፣ የደረሰባቸው ጉዳት መጠነኛ በመሆኑ ሁሉም ታክሞ መመለሳቸውን የአምቦ ዩኒቨርሲቲ ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር ጎንፋ ሞቲ ለቪኦኤ ገልጸዋል። በአጠቃላይ እኛ ጋር ፖሊሶች ይዘው የመጡት ሰባት ሰዎች ናቸው። እነዚህም ቀላል የሚባለው ጉዳት ነው አካላችን ላይ የደረሰው ሁሉም ሕክምና አስቸኳይ ተደርጎላቸው ኢሜዲየት ወደ ቤታቸው የተላኩ ናቸው ማለት ነው። በፖሊስ መግለጫ ሀያ ዘጠኝ ሰዎች መቁሰላቸው ነው ሲነገር የነበረው እርስዎ እናንተ ሆስፒታል ማከማችሁ የምትነግሩኝ ደግሞ ሰባት ሰው ነው ሁሉም እናንተ ጋር አልመጣም ማለት ነው ወይ? የቁጥሩ ልዩነት ምንድን ነው? እኛ ጋር መጡት ፖሊሶች ናቸው እዚህ የደረሱት ሰባት ሰዎች ናቸው። ከተማ ውስጥም ሌላ ሆስፒታል ስላለ ግማሾቹ ደግሞ እዛ ሄዶም ሊሆን ይችላል እንጂ እኛ ጋር ያለው ህክምናም ያገኙት ሰባት ሰዎች ብቻ ናቸው። ጉዳታቸው መጠን ደግሞ ምን ይመስል ነበር? በምንድን ነው ጉዳቱ የደረሰ የሚመስለው ጉዳቱ የደረሰ የሚመስሉ በቦምብ ፍንዳታ ነው የሚመስሉ አካላቸው ላይ የሚታየው በፍንጣሪው የተጎዱ ነው የሚመስሉ በተለያየ ቦታ ላይ የተመታቱ ስለሆኑ ጉዳቱ ከፍተኛ የሚባለው ሳይሆን አካላቸው ላይ እጃቸው አካባቢ የተለያየ ቦታ ፍንጣሬው የመታቸው ነው። ስለዚህ ሁሉም ቀላል ስለሆነ ሁሉም ታክሞ ወደ ቤቱ ተልኳል። እኛ ጋር ተኝቶ ያለ ማንም የለም። መንግስት ወንጀልን የመቆጣጠርና ህግን የማስከበር ስራን አጠናክሮ ይቀጥላል ያሉት ኮሚሽነር አራርሳ መርዳሳ በአንበው ጥቃት የተጠረጠሩ ስድስት ሰዎች በቁጥጥር ስር መዋላቸውንና በቡራዩ ጥቃት ተጠርጥረው በቁጥጥር ስር ከዋሉ አስራ ሰባት ተጠርጣሪዎች ውስጥ ሶስቱ ድርጊቱን መፈጸማቸውን ማረጋገጡን አስታውቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ለዘገባው እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኤ ዝግጅታችን ነው። ተከታዩ መሰናዷችን ደግሞ የዘጋቢዎች መስኮት ነው። ለዛሬ ዘጋቢዎች መስኮት ተረኛው ሙክታር ጀማል ነው። የሰላም ሚኒስቴር ያዘጋጀው ብሔራዊ የበጎ ፈቃድ የማህበረሰብ ፕሮግራም ትናንት በአዲስ አበባ አፍሪካ ህብረት አዳራሽ ተካሂዷል። በዝግጅቱ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ ሀገርን ማገልገል ጀግንነት በመሆኑ ዜጎች የበጎ ፈቃድ አገልግሎትን ከራስ ወዳድነት በጸዳ መልኩ አጠንክረው እንዲቀጥሉ ጥሪ አቅርበዋል። የዚህን ዘገባ ዝርዝር የያዘው ሙክታር ጀማል ነው። እውቅና የተሰጣቸው የበጎ ፍቃድ አምባሳደሮች ሲስተር ዘቢደር ዘውዴ፣ ኡስታዝ ያሲን ኖሩ፣ አርቲስት ቻቺ ታደሰ፣ ፓስተር ዮናታን አክሊሉ፣ ወይዘሮ ፊልሰን አብዱላሂና የመቄዶንያ አረጋውያን ማህበር መስራቹ ቢንያም በለጠ መሆናቸው ከመድረኩ ተገልጿል። አምባሳደሮቹ የእውቅና ምስክር ወረቀትና የበጎ ፍቃድ አምባሳደር ሪቫን ከጠቅላይ ሚኒስትር አብይ አህመድ ተበርክቶላቸዋል። ኡስታዝ ያዝ ሲኖሩና አርቲስት ቻቺ ታደሰ ስለ እውቅናው የተሰማቸውን ገልጸዋል። የበጎ ፍቃድ አምባሳደር ሲባል ይህ ለእኔ ከፍተኛ ኃላፊነት ወስጃለሁ። ከቀድሞ የበለጠም የኢትዮጵያን ሕዝብ አስተባብሬ ለፍቅር፣ ለሰላም፣ ለአንድነት ለይቅርታ ጠንክሬ እንድሰራ የተሰጠኝን ከፍተኛ ኃላፊነት ተቀብያለሁ። በጎነት ሰው ቢሆን ኑሮ ኢትዮጵያዊ የሚሆን ይመስለኝ ነበር። ሲያሳድጉን እናቶቻችን በር ላይ ቁመው የሚያልፍ እንግዳን ስሞትልህ አፈር ስሆን እንዴ ቡና ቀምሰህድ ከሚለው ደግነታችን ይጀምራል። ሌሎቹ ጋር አብረን አንድ ማዕድ የተቋደስን እንደሆነ ቢሉን ስንከፍል ሼሪንግ ኢዝ ላቪንግ ተብሎ አብሮ ማዋጣት የግድ ነው። እኛ ጋ ነፃ ግብዣ፣ ነፃ አበርክቶ፣ ነፃ አስተዋጽኦ ኢትዮጵያዊነት ነው። በጎ ፍቃድ ማለት አንድ ሰው የራስን ጊዜና ሀብት ሰውቶ ሌላ ወንድምና እህቱን ሲያግዝ ነው ያሉት ጠቅላይ ሚኒስትር አብይ አህመድ፣ ለምታደርጉት መልካምነት ክፍያ አትጠብቁ ሲሉ ለወጣቶች መልእክት አስተላልፈዋል። አንድ ሰው ጠዋት ተነስቶ የራሱን ጥፍር ቢያስተካክል ቁርሱን ሰብቶ ይበላል። በጎ ፍቃት ሰራ አይባልም። አንድ ሰው በጎ ነገር አደረገ የሚባለው የራሱ ጊዜ፣ የራሱ እውቀት፣ የራሱ ሀብት ሰውቶ ሌላ ወንድሙን ወይም እህቱን ሲያግዝ በጎ የሚለው ቃል የሚሰራው ለሁለተኛ ወገን ነው ማለት ነው። በጎነት ራስ መንከባከብ፣ ለራስ መልካም ነገር ማድረግ የሚታይ ሳይሆን ለሌሎች ጽሁፍ አንስታት የሚገለጥ ነው። የሰላም ሚኒስቴር እንዳስታወቀው ከአንድ መቶ ሺህ በላይ ወጣቶች የበጎ ፍቃድ መርሃ ግብር ላይ ለመሳተፍ በሀገር አቀፍ ደረጃ የተመዘገቡ ሲሆን አስር ሺህ በጎ ፍቃደኞች በመጀመሪያው ዙር ተሳታፊ ይሆናሉ ተብሏል። በዚህ በመጀመሪያ ዙር የሚሳተፉ ወጣት በጎ ፍቃደኞች ለሁለት ወራት የተለያዩ የክህሎት ስልጠና ከተሰጣቸው በኋላ ከትውልድ ስፍራቸው ወደ ሌላ የሀገሪቷ ክፍሎች በመሄድ ለአንድ ዓመት የበጎ ፍቃድ አገልግሎት ላይ እንደሚሰማሩ የሰላም ሚኒስቴሯ ወይዘሮ ሙፍሪያት ካሚል ገልጸዋል። በቆይታቸው ተጨባጭ የሆነ የስራ ልምድ የምታገኙበት፣ በራሳቸው የምትተማመኑና በስራ ገበያ ውስጥ ልቁ ተወዳዳሪና ተመራጭ እንድትሆኑ የሚያስችልክበት የህይወት ዘመንደንጅና የተለያዩ ተሞክሮች የሚታገኙበት ይሆናል ስለሆነ ይህ ፕሮግራም በጎ ፈቃደኛ ወጣቶች ለራሳቸው፣ ለአካባቢያቸው እና ለማህበረሰባቸው እንዲሁም ለውጭ ሀገራቸው ፋይዳ ያለው ተግባር ለመፈጸም እድሉን የሚያገኙበት ሀገራዊ አብሮነትን የማጠናከል የማህበራዊ ትክክልን የማሻሻል ና ለምናስበው ሁመንተናዊ ሀገራዊ የሰላም ግንባታ የማይፎካሚና መወጣትንና ጉልህ አስተዋጽኦ ማበርከተን ያለንን የበጎ ፈቃድ አገልግሎት ፈታኝ ነገር ግን የሚቻል አገልግሎት ሲሆን ሁሉ ብሔራዊ ኩራት የሚያት ወናንበ መልካም አጋጣሚ ጭምር ነው። በዝግጅቱ ላይ የፌዴራል መንግስት ባለስልጣናት የክልሎች ርዕሰ መስተዳደሮችና የከተማ አስተዳደሮች የተገኙ ሲሆን ለብሔራዊ በጎ ፈቃድ አገልግሎት ስኬታማነት ሁሉም የበኩሉን እንዲወጣ ጥሪ ቀርቧል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ ጋር ላደረሱን ሁለት ዘገባዎች እናመሰግናለን። የምትከታተሉት የጋቢና ቪዮኤ መሰናዷችንን ነው። ተከታዩ ዘገባችን ደግሞ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቶሬሽ በአየር ንብረት ቀውስ ለስልጣን በተጠሙ ባለስልጣናትና በዲጂታል ቴክኖሎጂ አላግባብ አጠቃቀም ምክንያት የሰብአዊ መብት ጉዳይ አደጋ ውስጥ ነው ሲሉ አስጠንቅቀዋል። በአርባ ሶስተኛው የመንግስታቱ የሰብአዊ መብት ምክር ቤት መክፈቻ ላይ የሰብአዊ መብት ጥበቃ ለማድረግ ወደ ስራ እንዲገባም ጥሪ አድርገዋል። ኤደን ገረመው የአሜሪካ ድምጽ ሊሳ ሽላይን ከጄኔቫ የዘገበችውን እንደሚከተለው ታሰማናለች። የተባበሩት መንግስታት ዋና ጸሐፊ ማህበረሰብ እስከ መጨረሻው ድረስ በነፃነት እንዲያድግ የሰብአዊ መብት መከበር ዋናው መሳሪያ ነው ሲሉ ጥሪ አቅርበዋል። የትኛውም ሀገር የሰብአዊ መብት ደህንነት መሸርሸርን ሊያመልጠው አይችልም ሲሉም በሀዘን ተናግረዋል። በንግግራቸውም ላይ የዓለም አቀፍ ህጎች በተጣሱበት ሁኔታ ግለሰቦች በጦርነት በተሰነጣጠቁ ክፍሎች ወጥመድ ውስጥ ገብተዋል። ህገወጥ የሰዎች ዝውውርም በመላው ዓለም ላይ የተቸገሩና ግራ የተጋቡ ሰዎችን እያደነ ነው። ሰዎች እየተረሱ ነው። ሰብአዊነት እየተረሳ ነው። መከፋፈል እየበዛ፣ ፍርሃት እየነገሰ ነው። አንዳንድ መሪዎች ደግሞ ይህንን ክፍተት ለማስፋት የሰዎችን ጭንቀት እያባባሱት ነው ሲሉ ተደምጠዋል። ጉተሬስ ጥሪ ሲያደርጉ ዓላማው ሁሉንም አይነት ማግለልና በኩልነት ያለመታየት ሁኔታዎችን ለመዋጋት መሆኑንም ተናግረዋል። ምንም እንኳን ሀገራቱን በስም ባይጠቅሱም የተለዩ ቦታዎችና ጉዳዮች ላይ ትኩረት እንደሚያደርጉም ተናግረዋል። ይህ ዘመቻም ሰዎች እኩል እድልና ምርጫ ኖሯቸው ከአሰቃቂ ደህንነት እንዲወጡ ያቀደ ነው ብለዋል። በሰብአዊ መብት ደህንነት ላይ የተጋረጠው ፈተናም የግጭቶች መነሳት፣ የአሸባሪዎች ጥቃትና የአደጋዎች ማጋጠም መሆናቸውንም ገልጸው ይሁንና ሰብአዊ መብቶችና ህጎች ሰዎችን በዚህ በጨለማ ወቅትም ቢሆን እንደሚደግፏቸው አመላክተዋል። አሸባሪነትን ለማጥፋት በሚጥሩ ውጊያዎች ላይ ቢሆንም እንኳን ሰብአዊ መብት ድርድር ውስጥ መግባት እንደሌለበት አጽንኦት ሰጥቼ መናገር እፈልጋለሁ። ካልሆነም ጸረ ሽብር ድርጊቶች እራሳቸው ውጤታማ አይሆኑም። ይህ የድርጊት ጥሪ ሰብአዊ መብትን ማክበር መሰረታዊ ቀውስን ለመከላከል መንገድ መሆኑን እውቅና ይሰጣል። ይሁንና ብጥብጦች ሲበዙና አስቀድሞ የመከላከል ስራ በአጭሩ ሲገታም ሰዎች ደህንነትን ይሻሉ ሲሉ በጉባኤው መክፈቻ ላይ ተናግረዋል። ጉተሬዝ የተባበሩት መንግስታት እርዳታ የሚያስፈልጋቸውን አለም አቀፍ ማህበረሰቦች ለመጠበቅ አስፈላጊውን ድጋፍ እንዲያደርግም ጥሪ አድርገዋል። የመንግስታቱ ድርጅት የፆታ እኩልነት፣ የአናሳዎችና የሴቶችን መብት ለማስጠበቅ ይሰራል። የሰዎችን የሀሳብ እና የሃይማኖት ነጻነትን ለማስከበርም ጉባኤው አስፈላጊውን ሁሉ ያደርጋል ብለዋል። የጋቢና። መሰናዷችን ይቀጥላል። አሁን ደግሞ ተራው የስፖርት ነው። ሀብታሙ ስዩምና ግርማቸው ከበደ በሰኞ ምሽቱ የስፖርት መሰናዶ አብረዋችሁ ይቆያሉ። አመሰግናለሁ ጽዮን። የኢትዮጵያ ፕሪምየር ሊግ የመሰንበቻ ጨዋታዎችን በወፍ በረር እንቃኛለን። ኮቢ ብርያንትን ለመጨረሻ ጊዜ ለመሰናበት ዛሬ ስለሚካሄደው ሥነ ሥርዓትም እናወራለን። የኢትዮጵያዊትዋን አባበል የሻነህን ታሪካዊ ድል በዛሬው የጋቤና ስፖርት እናነሳሳለን። የአሜሪካ ድምፅ የስፖርት ጉዳዮች ዘጋቢ ግርማቸው ከበደ ከአዲስ አበባ አብሮኝ ያመሻል። ግርማቸው እንዴት አመሸ? እግዚአብሔር ይመስገን። እንደምን አመሻ አብታሙ ከቀን ተቀን እየተጋጋለ የመጣው የኢትዮጵያ ፕሪሚየር ሊግ ፉክክር በዚህ ሳምንትም ቀጥሏል። የፕሪሚየር ሊጉ የመጀመሪያ ዙር የመጨረሻ ሳምንት ጨዋታዎች አበይተ ክንውኖችን ግርማቸው ውስጥ ያጋራል። ሀብታሙ የሳምንቱ መጨረሻ የአስራ አምስተኛ ሳምንት ጨዋታዎች ቅዱስ ጊዮርጊስ የዛሬውን ጨዋታ ሳያደርግ እንኳን መሪ ሆኖ የመጀመሪያውን ዙር ማጠናቀቁን አረጋግጧል። ይህ የሆነበት ምክንያት ፋሲል ከነማና መቀለ ሰባ እንደርታ ከሜዳዎቸው ውጭ ያደረጓቸውን ሁለቱን ጨዋታዎች መሸነፋቸውን ተከትሎ ነው። ፋሲል ከነማ ወደ ሐዋሳ አምርቶ በሐዋሳ ከተማ ሶስት ለሁለት ተረቷል። ሁለት ለባዶ ሲመራ ነበረ። ከዚያ በኋላ ነው እንግዲህ ሶስት ጎሎች ገብተውበት የተሸነፈው። ፋሲል ከነማ ጎሎቹን እያስቆጠረ እንኳን የጨዋታ የበላይነቱን በአሸናፊነት ባለማረጋገጥ እየተቸገረ ይገኛል። በዚህ ውድድር ዘመን መጀመሪያ እንኳን ሐዋሳ ሰበታ ከተማን እዚህ አዲስ አበባ ላይ እስከ መጨረሻዎቹ ደቂቃዎች ድረስ ሶስት ለአንድ ሲመራ ቆይቶ በመጨረሻም በመጨረሻ አራት ደቂቃዎች ሁለት ጎሎች ተቆጥረውበት አቻ መውጣቱን እናስታውሳለን። አሁን ደግሞ በሐዋሳ ከሁለት ለባዶ መሪነት ተሸንፏል ማለት ነው። መቀለ ሰባ እንደርታ ደግሞ ባለፈው ሳምንት ድንቅ ውጤት ማስመዝገቡ እናስታውሳለን። ከዚያ በኋላ ከሜዳ ውጭ ሄዶ ድሬዳዋን ገጥማል። ድሬዳዋ የውጤት ቀውስ ውስጥ ያለ አሰልጣኝ ያሰናበተ ያለፉትን ሁለትና ሶስት የውድድር ዘመናት በወራጅ ቀጠናዎች አብዛኛውን ጊዜውን የሚያሳልፍ እና ከዛሬ ነገ ወረደ ሲባል በሊጉ የሚቆይ ቡድን ነበረ። በዚህ የውድድር ዘመንም ተመሳሳዩን ነገር ነው እያደረገ የሚገኘው። በሳምንቱ ግን ትልቁ ውጤት የተመዘገበው የኢትዮጵያ ቡና ወላይታ ድቻን ሶስት ለአንድ ያሸነፈበት ጨዋታ ነው። ይሄ ጨዋታ ለኢትዮጵያ ቡና እጅግ ወሳኝ ነበረ። በጣም ጫና ውስጥ ነበረ አሰልጣኝ ካሳዬ። ከዘጠነኛው ሳምንት የሲዳማ ቡና ድል በኋላ ጨዋታዎችን ማሸነፍ አልቻለም ነበረ ባለፉት ሳምንታት። በዚህ የተነሳ ብዙ ጫና ነበረ በቡድኑ ላይ ነገር ግን ትላንትና አንድ ለባዶ ሲመራ ከቆየ በኋላ በሁለተኛው አጋማሽ ባስቆጠራቸው ሶስት ጎሎች ማሸነፍ ችሏል ኢትዮጵያ ቡና። የቅርጫት ኳሱ ኮከብ ኮቢ ብራንትና የ13 ዓመት ልጁ ጂያና ብራንት ለ2 ዓመታት ለሚጠጋ ጊዜ ለሎስ አንጀለስ ሌከርስ ሲጫወትበት በኖረው የስቴፕልስ የስፖርት ማዕከል ሕዝባዊ የማስታወሻ ሥነ ሥርዓት በዛሬ ዕለት ይደረግላችኋል ተብሎ ይጠብቃል። ኮቢና ልጁ ጂያና የዛሬ ወር ገደማ ነበር በሄሊኮፕተር አደጋ ከተጨማሪ ሰባት ሰዎች ጋር ከዚህ ዓለም በሞት የተለዩት። የኮቢ ሕይወት በሚዘከርበት በዚህ ሥነ ሥርዓት ላይ ተናጋሪዎች ኮቢ በስፖርት ዓለም የነበረውን ተጽዕኖ ያወሳሉ። ሙዚቃና ኮቢ በስፖርት አውድማ የነበረውን ስኬት የሚያሳዩ የምልሰት ትርኢቶችም ይቀርባሉ ተብሏል። ኮቢ ብራያንት በኢትዮጵያ አቆጣጠር በሁለት ሺህ ስምንት ዓመተ ምሕረት ከቅርጫት ኳስ በጥሮታ ከተሰነባበተ በኋላ በፊልሞች በቴሌቪዥን ትርኢቶችና የጽሑፍ ሥራዎች ሲሳተፍ ቆይተዋል። የኮቢ ብራያንት ቤተሰቦችን ጨምሮ በርከት ያሉ የስፖርቱ ዓለም ሀያላን በሥነ ሥርዓቱ ላይ ይሳተፋሉ ተብሎ ይጠበቃል። ዝግጅቱን ለመታደም የሚያስችሉ የመግቢያ ትኬቶች ሙሉ በሙሉ ተሸጠው ያለቁ ሲሆን ሽያጩ ማምባና ማምባሲታ ስፖርት ፋውንዴሽን ለተባለው ድጋፍ በሚሽው ማህበረሰቦች ውስጥ የሚኖሩ ወጣቶችን፣ ልጃገረዶችና ሴቶችን ስፖርት አስተማሪ መርሃግብር ደጋፊ ተቋም ይበረከታል። ዘገባው የአሶሺየትድ ፕሬስ ነው። ግርማቸው፣ እስቲ ወደ ሶስተኛው ጉዳያችን እንሻገር። ኢትዮጵያዊቷ አትሌት አባበል የሻነው ታሪካዊ የግማሽ ማራቶን ውጤት አስመዝግባለች። ሀብታሙ፣ የአባበል ውጤት እጅግ በጣም አስደናቂ ነው። በተባበሩት አረብ ኤምሬቶች በተካሄደው የግማሽ ማራቶን ውድድር የሴቶችን ክብረ ወሰን መስበር ችላለች። በዚህ ብቻ አይደለም። ክብረ ወሰኑን ስትሰብር የገባችበት ሰዓትም በጣም ድንቅ የሚባል ነው። ካለፈው ክብረ ወሰን ላይ ሀያ ሰከንዶችን ማሻሻል ችላለች። ያሸነፈችው በአንድ ሰዓት አራት ደቂቃ 31 ሰከንድ በሆነ ጊዜ በመሮጥ ነው። ከዚህ በተጨማሪ ደግሞ ክብረ ወሰኑን ስትሰብር ያሸነፈችው የሴቶች የማራቶን ክብረ ወሰን ባለቤቷን ኬንያዊቷን ብሪጅት ኮስጌን በማሸነፍ ጭምር ነው። ራሷ ብሪጅት ኮስጌ የገባችበት የግማሽ ማራቶን ሰዓት አብራ ከአባብል ጋር ስትሮጥ ከዚህ በፊት ከሁለት ዓመት በፊት ተይዞ የነበረውን የግማሽ ማራቶን ክብረ ወሰን መስበር የሚያስችል ነው ያው በመቀደሟ ምክንያት ለአባብል ተሰጠ እንጂ ክብረ ወሰኑ። ስለዚህ ምን ያክል ጠንካራ ውድድር እንደነበረ ከዚህ መረዳት እንችላለን። አባብል ደግሞ ክብረ ወሰን በመስበሯ ምክንያት የተጨማሪ የአንድ መቶ ሺህ የአሜሪካን ዶላር ሽልማት ታገኛለች ማለት ነው። የአሜሪካ ድምፅ ራዲዮ የስፖርት ጉዳዮች ዘጋቢ ግርማቸው ከበደ ከአዲስ አበባ። በጣም አመሰግናለሁ። መልካም ምሽት ይሁንልህ። አመሰግናለሁ ሀብታሙ። ለሁላችሁም መልካም ምሽት ይሁንላችሁ።

በዝግጅታችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮኤን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኤ ኒውስ ዳት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኤ ብላችሁ የኢንስታግራም ገጻችንን ተከተሉ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኤ ብላችሁ መልእክት ካስቀመጣችሁ ደርሰናል። አድማጮች የዛሬው የጋቢና ቪኤ ዝግጅታችንን አጠናቀን በዚሁ እንሰናበታችሁ ነው። ፕሮግራሙን በመምራት አብሬያቸው የቆየው ጽዮን ግርማ ነበርኩ። ፕሮግራሙን በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በጀመርነው ሙዚቃ እንሰናበታችኋለን። ሰላም በደናደሩ उनियो सगले अमेरिका थी